ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንት በቅርቡ በጃል መጽሔት ላይ ፖለቲካል ኤንድ ሶሾ ኢኮኖሚክ ስፔክታክል ኦፍ ደሴ በሚል ርዕስ ድህረ ሰገሌ ጦርነት የወሎ ክፍለ ሀገር መዲና ደሴን አስመልክተው ጥናታዊ ጽሁፎን ለህትመት ታብቅተዋል። ወሎ ወይም ደሴ ሲነሳ በዘፈኑም አለም እንደዚሁ ስሟ ገኖ ይነሳል። በኢትዮጵያም የሙዚቃ ቅኝት ውስጥ እነ ባቲ እና አምባሰል ሁሉ ከዛ የሚቀዱ ናቸው። ሙዚቃውም አለም ባሻገር በትምህርት ዘርፍ የወይዘሮ ስህን ትምህርት ቤት ቤተጌ መነን እናት ስም የሚጠራው እንደዚሁም፣ ትንሽም ቢሆን ቁጥሩ በርግጥ ከፍተኛ ገናን ስም የነበረው እንደዚሁም በትራንስፖርት ዘርፍ የወሎ ፈረስ አለ። እነዚህ መለያ የነበሩት ድሮ፣ በአሁኑ ወቅት በምን መልኩ ነው የሚታሰቡት? የትምህርት ቤቱም ሆነ ወይዘሮ ስህን ትምህርት ቤት ወይም እነወሎ ፈረስ የመሳሰሉት ምን አይነት ውስታ በማህበረሰብ ውስጥ ወይም በደሴት ታሪክ ውስጥ ምን አይነት ስፍራዎች አሏቸው? ናቸው ወሎ የሚያስታውስ በተለይ ደሴን የሚያስታውስ ሰው ወሎ ፈረስን ያስታውሳል። አንድ ትልቁ ነጥ ምንድ መሰለ ከሱ ጋር ተያያዘው ኢትዮጵያ ውስጥ የአክሲዮን ስራ የሚባል ነገር ብዙ አልተለመደም፣ አይታወቅም። ኢትዮጵያ ውስጥ ነው የምናወራው። አንድ የነበረው በአክሲዮን አይነት ሁኔታ ተቋቁሞ የነበረው በዚህ በልውላን መሳፍንትና የቤተ መንግሥት ሰዎቹ የተቋቁሞ የነበረው የአንበሳ አክሲዮን ማህበር የሚባለው ወይም አንበሳ ትራንስፖርት የሚባለው ብቻ ነበር የነበረው ሀገር ይችላል። ትራንስፖርት በተለይ ከክፍለ ሀገር ክፍለ ሀገር ጌዳ አውቶቡስ የለም። ድሮም ይዘውት የነበሩ ጣሊያኖች ናቸው። በኋላ ቀጠለበት ይሰሩ የነበሩት እነሱ ነበሩ። በእርግጥ እነሱ ከአስመራ አዲስ አበባ ድረስ የሚሄድ ሙከራ አድርገዋል። አስፋልት ከሰራ ጊዜ ድረስ ይሄዱበት ነበር ይጓዙበት ነበር ሁሉ በጣም አስቸጋሪ የሆኑ ወረዳዎች እንደነ ዋርላ ደላንት አይነት የመሰሉት ና ምናምን ቦታዎች እና ቦረና ና ምናምን ሲገቡ የነበሩ ነቢቦ የሚባሉ በጣም አደገኛ የሆኑ የጣሊያን መኪኖች ሞዲፊኬሽን እና እንደውም ፎቶቸው ከተገኘ ፎቶቸውም ብናገኘው አለ ይገኛል። ብትመለከታቸው የሚገርሙ ናቸው። በጣም ከፍ ያሉ መኪኖች ናቸው። ግን የማይሄዱት ዳገት አልነበረም። እነሱ ነበሩ ለረጅም ጊዜ ሲያገለግሉት የነበሩት። በኋላ አሁን አሁን አሁን አይናችን እየደርግ ሲመጣና ምናምን ጊዜ ድረስ ባሉት ዘመናት ሁሉ ይሰሩ የነበሩት እነሱና የነሱ ልጆች የነበሩ እነዚህን የትራንስፖርት መኪኖች የጣሊያን መኪኖች ናቸው፣ ፊያቶች ናቸው። ግን በጣም በጣም ጉልበት የነበራቸው እና ዳገት የመውጣት እና ሰውን የማዳረስ፣ ሸቀጥ የማድረስ በትሬንታቸውም ደግሞ የገበያ እቃውን እየወሰዱ ሲያደርጉ የነበረው ባህላ ግን፣ አሁን እንዳልከኝ ወሎ ፈረስን የሚያቋቋሙት የሚገርም ነገር፣ ወሎ ውስጥ የነበሩ ነጋዴዎችን አንዳንዶቹ በሶስት አራት ፊልድ ላይ ነው የሚሰማሩት፣ በአንድ ብቻ አልነበረም። በተሰማሩበት ቦታ ላይ ሆነው ደግሞ ሌላ ስራ ያስተባብራሉ። በተለይ አሁን ወሎ ፈረስን ስታነሳ በጣም ብዙ ሰው ነው አባል የነበረው። ከአንድ ሻ ላነሰ ባለ አክሲዮን እንደነበረ በዛ ዘመን በዛ ዘመን ነው ማሰብ ገባ ነው እኔም አባት እርግጠኛ ነኝ፣ የሁሉ ፈረስ የሚል መጽሔት በሚታተፍበት እና ሪፖርት በሚደረግበት ነገር ላይ እቤት ይዞ ሲመጣ በልጅነት ያስታውሳለሁ። ቅርብ ጊዜ በፈልገው ፈልገው የተቀመጠበትን ያው መ አደራረግ የሚያረባ ስለሆነ ማግኘት አልቻልኩም እንጂ አይቼዋለሁ። የአክሲዮን መጠኑን ምን ያህል እንደሆነ የዛን ጊዜ በቃ አስር ብርና አንድ መቶ ብር በጣም ትልቅ ቦታ ነበረው። የአንድ መቶ ብር አክሲዮን አለው ማለት ነው ያን ሽብርማ ያለው በጣም ትልቅ ሰው እንዲህ አይነት ተደርጎ ለመጀመሪያ ጊዜ በአገሪቱ ነው እያወራ ያለው። ካልተሰቱ በስተቀር ሊከራከረኝ ምጣለ ምናልባት መምጣት ይችላል። በአገሪቱ ለመጀመሪያ ጊዜ በአክሲዮን ተቋቁሞ የትራንስፖርት ድርጅት ያቋቋመ የወሎ ፈረስ በቃ። በአገሪቱ እንግዲህ እንዲህ አይነት የሚያስቡ ኤርትራውያን ነበሩ በብዛት። አሁን ኤርትራ የተባሉት ማለት ነው። ኤርትራ አካባቢ የመጡ በብዛት አሉ በሌሎች የትራንስፖርት ዘርፍ የተማሩ ነጎናፍር ሰታይ ሰሜናዊ ያሉ ነበሩ። ሌሎች የትራንስፖርት እንትኖች እዛ ውስጥ ሁሉ ሰር የነበራቸው ወይም በባለቤትነት የነበራቸው ሰዎች ሁሉ የነበሩበት እነ አጂ ጎናፍር እና የሚባሉ ሰዎች አሉ። እነሱ የሚያስተባብሩት እና የሚገርሙ የሚገርሙ ታዋቂ፣ በጣም ጎበዝ የንግድ ሰዎች የነበሩበት ከተማ ስለነበረ በኋላ በግልም ሁሉ በግልም ሁሉ የራሳቸው ሶስት አራት አውቶቡስ ሁሉ የነበራቸው የሚባሉ አይነት ሰዎች የነበሩበት ከተማ ስለነበረ ትራንስፖርት በቃ ወሎ ላይ እንዴት ብዬሽ ልንገርህ፣ በስንት ሰዓት ገባ አውቶቡሱ ተብሎ ውስጥ ዝም ብለው እስኪጀመር ድረስ የነበረበት ዘመን ነበር። ማን ገባህ ማን የሚባለው ሹፌር ገባህ፣ የትኛው ሰው መጀመሪያ ቀድሞ አንበሳ ገባህ፣ ወሎ ገባህ፣ ጎናፉር ገባህ፣ እንዲህ የተባለ በልጅነት የምናስታውሳቸው ነገሮች ሁሉ የነበሩበት ነው እና ትልቅ የሆነ የትራንስፖርት ስራ እምሪት እንግዲህ የተጀመረው ወሎ ላይ ነው ማለት ይቻላል። በሌሎቹ ጉዳዮች ላይ ምን ብዬሽ ልንገርህ፣ እንግዲህ የጭነት ማመላለስ ስራ ላይ ማአተው በጣም ቁጥራቸው በርካታ የሆኑ ሰዎች ተሳትፈዋል። በጣም ብዙ ብዙ ሶስት አራት አምስት የዛን ጊዜ በጣም ትልቅ የሚባል የትራንስፖርት መኪኖች ነበሯቸው፣ የጭነት መኪኖች ነበሯቸው እስከ አስመራ ድረስ የሚጭኑ እኔ ለምሳሌ ማቸው የሆኑት አሁን የባለቤት አባት የነበሩት ከበድ አበጋዝ ይባላሉ። ትልቅ ሆቴል የነበራቸው በትራንስፖርቱ ተሳትፈው ከነደ በኋላ ላይ የነበረ ሌላ አንድ ሞዴል አለ። የእሱ ባለቤት የነበሩ ቤታቸውን ሲሰሩ ቀይ ጡብ እና አስፈላጊውን ነገር ከአስመራ ነበር የሚጭኑ የእና ቤቱ እቃ የመጣው ከአስመራ ነው። ጣሊያኖች የሰሩት እቃ ነው። የቡና ቤቱ መቀመጫ አሁን ድረስ አለ ሳይሰበር የሚገርም ነገር በአርባ አምስት ዓመተ ምህረት የተገዛ ፍሪጅ አሁን ድረስ አለ በማስታወሻ ነገር የሚገርም የሚገርሙ ሰዎች የነበሩበት ከተማ ነው እና ይሄ በሸቀጥ ንግድ ላይ ለከተማ የሚያስፈልጉትን ነገሮች በማቅረብ እና በመሳሰሉት እንግዲህ ከአረቦቹ ጀምሬ መናገር አልችልም። ጨርቅ ውስጥ ሬዲሜድ ልብስና ራንግለር እኔ ደረሸበታለሁ እንግዲህ ራንግለር የአሜሪካን ራንግለር አስራ ስድስት ብር ሲሸጥ እኔ እንግዲህ በእድሜ በጣም አነት አይቻለ ትልልቅ ሱቆች ነው የሚባለው እን በዛን ጊዜ ያው በአረብኛው ሱቅ ስለሚባል ሱቅ ብለዋለመኛ እንደ አሁኑ እንደ አሜሪካ ነው ሞል አይነት የሚመስል አይነት ነገር የነበራቸው ሰዎች ነበሩ። ነጮች የሚገዙበት ሾፒንግ እንትናቸው በጣም ትልልቅ የምግብ አይተም ያለው ሌሎች ነገሮች አብሮ የሚሸጡበት፣ መኝታ እቃዎች ያሉበት የመሳሰሉት ሁሉ የሚያቀርቡ ሰዎች እንደነበሩ ነው እና እኔ እንዴት ብዬ ላስረዳ እንግዲህ፣ ደሴ ሞዴል ነው መቼም፣ ለብዙ ነገር ሞዴል ቦታ አቀማመጥን ብምትስ አስገብተ በአሰብና ና በአስመራ ምጽዋ መካከል ያለ እንደመሆኑ መጠን ትልልቅ ትልልቅ ስራዎችንና ፈጠራዎችን ሲሰሩ የነበሩ ነጋዴዎች የነበሩባት ናት ብዬ እንደው እንደ ባጭር ብናገር የሚሻል ደሴ ከተማ ስያሜ ዛው ላይ አስፍረዋል። በጽሁፉ ላይ ሶስት አይነት የተለያዩ ለስያሜው አስባብ የሆኑ ሰዎች አባባሎች ተጠቅሰዋል። ከታሪክ አኳያ በከተማይቷ ታሪክ ሰነድ ውስጥ ይህ ነው ተብሎ የተቋጨ ነገር አለ? መደምደማ ላይ የተደረሰ ባጼ ቴድሮስ ወይስ ባጼ ዮሐንስ የትኛው ነው? ባጼ ቴድሮስ በእርግጥ ሶስት የተለያዩ አይነት አባባሎች ናቸው ለስያሜው ምክንያት የሆኑት። የእርሶ ጥናት የቱ ላይ ነው የሚያርፈው ሙከራ ያደርገዋል። ያቺ አይጠየፍ የምትባል ቦታ አሁን ያለችው አይጠየፍ በሚባለው ስም የሚታወቀው በተራራ ምን እላት እሷ ቦታ በጣም አስፈላጊ ናት። የሚገርመው አሁን ሰሞኑን ደሴ የያዙትን ሰዎች ሬቤሎቹ አሁን ቢሮዋቸውን እዛ ነው ያደረጉ። ምን ያህል ስትራቴጂክ እንደሆነ ፊት ተጫውተነዋል እና መድገሙ አስፈላጊ አይደለም። እና የመጣው ሰው እዛች ላይ አረፍ ማለት የተለመደ ነው። በብዙን አካባቢ ያሳያል። ዶረህመን ማገራደ ወደ ታች ማየት ይቻላል። በዚህ ወደ አውሳር ማየት ይችላል። በዚህ ወደ አባሰል ማየት ይቻላል። ሌሎችን ማሳበስ መቃኘት ይቻላል። የቦታው ደስ የሚል መሆን ከመግለጽ ውጭ እኔ ምናልባት እንደው ስሙ በደንብ ወደዚህ ደረጃ ላይ ይመጣል ብዬ ወይም ደግሞ የመጀመሪያውን ኢኒሼቲቭ ወስደው ይሄ ቦታ በጣም ደስ ይላል እንደዚህ ከምንም ጋር ሁን የተያዘው መቼም ሚዝስ እነዚህ ነገሮች እነዚህ ለጀንደሪ የሆኑ እንትኖችን እንትን ማድረግ አንችልም። ሰብስታንሽት ማድረግ ይከብዳል፣ ግን ጥቅም አላቸው ወደ መነሻነት ያገለግላሉ እና ከመጀመሪያው ያለው ሰው ብዬ የገመትኩት እና የሚመስል ብዬ የተቀበልኩት የአጤ ቴድሮስ አባባል ነው ይመስለኛል። ከአጤ ቴድሮስ በኋላ ያው እንግዲህ እንትኑ ሞዲፋይ ይደረጋል። ያው የምታውቀው ነገር አለ እንደዚህ ያው ታሪክ ደረጃ የሚነገሩ ነገሮች እንዴት የከደዶ ነው ደፊኒትቭ እንደ ይሄ ነው ጊዜ ነው ብሎ ተናገረ የሚያስቀመጠ ሰው የለም። እኛው ምንጽፎውን ነው ሌሎቹ ማንስቶ ምንጽፎት ግን በኔ ግምት አጤ ዘመን እና ምንስ ብዙ ጊዜ ስለነበረ ወደ ወሎ፣ እሳቸው ምናልባት የሰጡት ስም ለደሴነት መነሻ ምክንያት ሳይሆን አይቀርም። ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። ይህም በጣም አመሰግናለሁ።